በትግራይ የኢትዮጵያውያን ዲሞክራሲያዊ ፓርቲ ቅርንጫፍ መስሪያ ቤት ዋና አቀናባሪ አቶ ገብረ እግዚአብሔር ታደለ ከግርማይ ገብሩ ጋር ትናንት ያደረጉት ቃለ ምልልስ ነው የሚቀርበው። አቶ ገብረ እግዚአብሔር ስለ ምርጫ ዘመቻ ሂደትና የፓርቲያቸውን ምርዕይ ያስረዳሉ። ገብረ እግዚአብሔር ታደለ ይባላሉ። ኢዴፓ፣ ተወካይ ወይም በትግራይ ክልል አስተባባሪ ነው አቶ ገብረ እግዚአብሔር ታደለ። ለመሆኑ በዘንድሮ ምርጫ ላይ ኢዴፓ ምን ያህል እጩት ተወዳዳሪዎችን ነው ያዘጋጀው? ትግራይ ክልል ዘንድሮ ያቀረበው እጩ ብዛት ወደ አስር ናቸው። ሁሉንም ለተወካዮች ምክር ቤት ናቸው የቀረቡት። ምልክታችን ያው አበባ ነው የምረጡን። ቅስቀሳ ጀምራችኋል? በቻለውን መጠን እየቀሰቀስን ነው፣ ፖስተሮችን እየለጠፍን ነው። ተወካዮቻችን፣ አባላችን አስተባብረን እየቀሰቀስን ያለ ነው። እዚህ ፊት ለፊቴ አንድ ፖስተር ይታያል። ኢዴፓን ይምረጡ የሚል የጥላቻ የፍጥጫ የሴራና የአሉባልታ ፖለቲካ አብቅቶ የሰለጠነ ፖለቲካ በቦታው እንዲተካ ከፈለጉ ኢዴፓን ይምረጡ ይላል። ምን ማለት ነው? የሀገራችንን የፖለቲካ ሁኔታ በደንብ እናውቃለን። ማንም ሰው አውቀዋል። የሴራና የአልባልታ ማለት እንግዲህ አገራችን በአሁኑ ሰዓት በጣም በአልባልታ፣ በጥላቻና በተለያዩ አላስፈላጊ የሆነ የፖለቲካ ሁኔታ ነው ያለው ማለት ይቻላል። እና ኢዴፓ በዋናነት እንደው የሚለየው እነዚህ ነገሮች እስካሁን ድረስ አገራችን በጣም ወደ አላስፈላጊ ሁኔታ ሁላ እንድትገባ ሁላ የሚያስገድዱ ሁኔታዎች እስከነበሩ ድረስ እነዚህን ለመታገል ነው አላማው። እና ሶስተኛ አማራጭ የሚል ፕሮግራም አለው ሚል ለየውም። ኢዴፓ በዚህ አማራጭ ነው ይሄ ሶስተኛ አማራጭ የሚገልጹ ናቸው እነዚህ ቃላቶች። ከተራራ ተራራ እየተሸጋገሩ የፖለቲካ ፓርቲዎች ከገዢ ፓርቲ ጀምሮ፣ እሱ አንድ ተራራ፣ ፓርቲዎችም ሌላ ተራራ ሆኖ ጎራ ፈጥሮ ወደ አላስፈላጊ ሁኔታ ከሚወስዱት ትግሉ የሰላም ትግል ሆኖ ህዝቡ በሰላማዊ መንገድ የትኛው አማራጭ ነው የተሻለው? ሁላችንም ኢትዮጵያውያን እስከሆንን ድረስ እቺ ሀገር ወደ ተሻለ ሰላምና ወደ ተሻለ እድገት ሊመጣ የሚችለው የትኛው የኢትዮጵያዊ ወይም የኢትዮጵያ ዜጋ ተግባብተው አንዱ ሌላውን እውቅና ሰጥቶ ካልሆነ በቀር እንዲተፋተፍ ትክክለኛና ሰላማዊ ፖለቲካ ሊኖር አይችልም፣ ብሉ ነው የሚያምነው ኢዴፓ። ለመሆኑ እዚሁ ትግራይ ውስጥ ለመመረጥ ስትመጡ እንዴት ነው ነፃውናችሁ ነው እየተንቀሳቀሳችሁ ያላችሁት? እንዴት አገኛችሁት? የፖለቲካ ምህዳሩ እንዴት ነው? ይህ የተደጋጋሚ ሁሉም ፖለቲካ ፓርቲዎች እንደሚገልጹት ትግሉ በጣም ፈታኝ ነው። በሚፈለገው መልክ እየሄደ ነው ማለት በጣም ይገብዳል። በጣም አስቸጋሪ ነው። ምክንያቱም ከኢህአደግ ውጭ ያለ ፓርቲ አባል ሆነ ስትንቀሳቀስ በጣም ጫና ነው የሚደርስብህ። ከቤተሰብ ጀምሮ እኛ እዚህ የሆነን መቀሌ ያለን ወይም አዲስ አበባ ሆነን የእኛ ቤተሰብ ደግሞ ውሎ ራሱ የሚደርስበትን ጫና በተለያየ መልኩ ኢኮኖሚያዊ ጫና፣ ከማህበረሰቡ እንዲገለል በማድረግ በተለያየ መንገድ የፖለቲካ ምህዳሩ በጣም አስቸጋሪ ደረጃ ላይ እንዳለ ነው የሚያሳየው። ነገር ግን እነዚህ ሁሉ ጫናዎች ተቋቁመን፣ እንግዲህ እኛ በቻልነውን ያህል የህብረተሰቡን አስተሳሰብ እስኪለወጥ ድረስ የቻልነውን ያህል ታግለን ምህዳሩ ወደ ተሻለ መንገድ ይመጣል ብለን በማሰብ እንጂ ሁኔታ ፈቅደልን ወይም ተመታይቶልን እንደሚባለው የፓርቲ ወይም የፖለቲካ ፓርቲ ሽፋን ተሰጥቶን እየሰራ እንዳልሆነ ነው። እስኪ በተጨባጭ የእርሶን ልምድ ይንገሩኝና በእርሶ ላይ እየደረሰ ጫና በእርሶ ወይም በቤተሰቦ፣ በእርሶ የማህበራዊ ኑሮ ውስጥ ያጋጠመ ጫና ሊሆን ይችላል፣ ሌላ እንደዛ ፍጥጫም ሊሆን ይችላል። እስኪ ይንገሩኝ። እኔ እንዳልኩ አዲስ አበባ ነው የምኖረው። አዲስ አበባ እየኖርኩኝ እያለ ልክ የኢዴፓ አባል ሆኝ ሲታወቅ ከአገር ቤት ወዲያውኑ ተደውልልኝ። ተደውሎ እኛ ከዚህ ሀገር እንጥፋ ወይ፣ ምንድነው የምትፈልግ? እዛስ፣ እሺ፣ ለምንድነው ተመራጭ የሆነ ወደዚህ የምትመጣው? የት ልንሄድ ነው የምትፈልገው? እያሉ ቤተሰቦቼ ይደውሉልኝ ነበር። ከቢገርም ነገር አንድ አጋጣሚ ልንገር። አባቴ የእህቱ ልጅ ሞተ። በሆነ አጋጣሚ ድንገት ነው አደጋ ገጥሞት ሞተ። ሲሞት ማንም ሰው እንዳይዘው ነው የተደረገው። በቀቡ ቀን ማለት ነው። ሲቀበር ሰው እንዳይቀርበውና እንዳይዘው፣ ልቅሶ በእኛ ባህል ልቅሶ ላይ ስትሄድ ተያይዘህ ነው አይደል የምትሄደው? አባቴ ግን ማንም ሰው እንዳይዘው ተደርገው ለብቻው ተገድሎ የእህቱ ልጅ የቀበረው ማለት ነው። እስከዚህ ድረስ ነው የደረሰው እና ይህንን አስተሳሰብ በጣም በጣም ለኔ ምንም ማለት ላይ ሆን ይችላል። እነዛ ነገሮች እንዳሉ አስቤ ነው ትግል ውስጥ የገባው ነገር ግን እዛ አካባቢ ያለውን አጥብታው ግን ለነሱ በጣም ከባድ ነው። ማህበረሰቡ እንደዚህ አይነት ወደ ማግለልና ወደ ሌላ ነገር ውስጥ የሚገባ ከሆነ በጣም አስቸጋሪ የሚያደርገው ይሄ ነው። ግን እንደዚህ ይሄ ተስፋ የሚያስቆርጥ ወይ በተለያየ ጫና ትግሉን የሚያስቆም ነው ብዬ እኔ አላምንም። ኢዴፓ ለትግራይ ህዝብ እንደ አንድ አማራጭ ፓርቲ ሆኖ የሚቀርብበት ለትግራይ ህዝብ ይጠቅሙታል ብሎ የያዛቸው ዓላማዎች ምንድን ናቸው? እንደምታውቀው ኢዴፓ የኢትዮጵያውያን ዲሞክራሲያዊ ፓርቲ ማለት አገር አቀፍ ፓርቲ ነው። ብሔር ተኮር ፓርቲ አይደለም። በየትኛውም አካባቢ አለ። የትግራይ ህዝብም እንደ ማንኛውም የኢትዮጵያ ህዝብ የራሱ ታሪክ የራሱ አመጣጥ ያለው ህዝብ ነው። ስለዚህ ከዚህ ይዙ ጋር ሊሄድ የሚችል ሊመጥን የሚችል እስካሁን ድረስ የነበሩ ነገሮችን ሊያስታርቅ የሚችል እንደው ለትግራይ ህዝብ በጣም ይጠቅሟል ብሎ ነው የሚያስብ በተለየ ምክንያቱ የትግራይ ህዝብ በተለያየ ጊዜ ካየን በተለያየ ምክንያት ሰለባ ሰለባ ሆኖ የመጣ ህዝብ ነው። እስካሁን ድረስ የትግራይ ህዝብ ፍትህ አግኝተዋል፣ ነጻ ዲሞክራሲ አግኝተዋል ብሎ አያምንም ኢዴፓ። እንዳው በደል ደርሶበታል ብሎ በተለይ ከዘጠና ሰባት ምርጫ ጀምረን ብናይ በተለየ ሁኔታ የትግራይ ህዝብ እንዳው ብዙ በደል ደርሶበታል ብሎ ነው የሚያምነው ኢዴፓ። አንዱ በደል በሌላው አካባቢ እንዲገለል መደረጉ በራሱ ያደግ ምክንያት እንዲገለል ተደርጎ መታየቱ በራሱ በጣም ችግር ነው ብሎ ያምናል። ስለዚህ እነዚህ ነገሮችን የሚያቃሉ ዲሞክራሲያዊና ሰላማዊ የሆነ መንግስት መስርቶ የራሱን እድገት የሚያፋጥንበት ሁኔታ ነው ኢዴፓ ቀርጦ እየተንቀሳቀሰ ያለው። በትግራይ በመቀለ ከተማ የኢዴፓ ተወካይ አቶ ገብረ እግዚአብሔር ታደለን በጣም ነው የማመሰግነው። እግዚአብሔር ይስጥልኝ እየተሰጠኝ እድል በጣም አመሰግናለሁ።